ኛ የትምህርት ተቋማት ተማሪዎች ከተለያዩ ቦታዎች ተሰባስበው በመምጣት የጽንሰ ሐሳብ ወይም የቲዎሪ እውቀት የሚገበዩባቸው አልፎ ተርፎም የተለያዩ ባህሎችንና እንዲሁም በምክንያታዊነትና በአመክንዮ የተደገፉ አስተሳሰቦችን የሚያዳብሩባቸው ተቋማት ናቸው። ይሁንና ካለፉት ሶስት አመታት ወደዚህ የኢትዮጵያ ዩኒቨርሲቲዎች በአብዛኛው በሚባል ሁኔታ የግጭትና የውጥረት ቀጠናዎች እየሆኑ መጥተዋል። የመብቶችና የዴሞክራሲ እድገት ማዕከል ከወራት በፊት ባወጣው ሪፖርት መሠረት ከ2012 ዓ.ም መስከረም ማገባደጃ ጀምሮ በ2012 መጋቢት ወር ላይ በኮቪድ-19 ወረርሽኝ ምክንያት የትምህርት ተቋማት ስራቸውን እስካቆሙበት ጊዜ ድረስ በ28 ዩኒቨርሲቲዎች ውስጥ በተፈጠሩ ግጭቶች የአስራ ሁለት ተማሪዎች ነፍስ ሲጠፋ ከሀምሳ ስምንት በላይ ተማሪዎች ቀላልና ከባድ የአካል ጉዳት እንደደረሰባቸውና በተለያዩ ጊዜያትም ትምህርት መቋረጡን ይጠቁማል። ከዚህ በተጨማሪም ግጭቶች በነበሩባቸው ተቋማት ውስጥም ግጭትን የመቆጣጠርና አስተዳደራዊ ክፍተቶች መኖራቸውንም ያመላክታል። የሳይንስና ከፍተኛ ትምህርት ሚኒስቴርም በዘንድሮ ዓመት ተማሪዎች ወደ ትምህርት ገበታቸው ሲመለሱ ሊፈጠሩ የሚችሉ የጸጥታ ክፍተቶችን ለመሙላት ከወዲሁ የዩኒቨርሲቲ ጥበቃዎችን ከፌዴራል ፖሊስ እና ከሰላም ሚኒስቴር ጋር በመቀ ቀናጀት ማሰልጠን መጀመሩን ይፋ አድርጓል። የሚኒስቴር መስሪያ ቤቱ የኮሚኒኬሽን ዳይሬክተር የሆኑት አቶ ደቻሳ ጉርሙ ከዚህ ቀደም የግቢ ፖሊሶች ግጭትን የመቆጣጠር እውቀትና ዝግጁነት እንዳልነበራቸው ጠቅሰው፣ የትምህርት ተቋማትን ሰላም ማስጠበቅ በሚል ርዕስ ለሁለት ቀናት እየተሰጠ ያለውን ስልጠና ዓላማ እንዲህ ያብራራሉ። ካምፓስ ፖሊስ ስራዎች ይሰሩ የነበሩት የተለየ ስልጠና የተለየ ብቃትም ሊታይበት አርባ ባልነበረ የተሻለ ስልጠና ወቅቱ የሚፈልገውን እንደገና እየተፈጠሩ ያሉ ችግሎችን የሚመጠል ሬቹ ባህሪ ጋር በተናበበ ሁኔታ አሰልጥኖ በአመለካከትም በተግባርም ብቁ ማድረግ ያስፈልጋልና ይህን እንደገና ደግሞ ብቁ ያልሆኑትንም በእድሜም፣ በተለያየ ምክንያቱም በጤና በመለየት ብቁ የሆኑትን ደግሞ አሰልጥኖ አብቅቶ የካምፓስ ፖሊስ ያለበት የሳይንስና ከፍተኛ ትምህርት ሚኒስቴር ከዚህ በዘለለም በግቢ በሮች ላይ የቅኝት ካሜራዎችን ጭምር በመጠቀም እንደሚሰራም አቶ ደቻሳ ይናገራሉ። በተጨማሪም በከፍተኛ የትምህርት ተቋማት ውስጥ የህግ የበላይነት እንዲከበር ለማድረግ የተጠናከረ የዝግጁነት ስራ ላይም አተኩረናል ይላሉ። በጣም ትልልቅ ተቋማት ናቸው። ከማንኛውም ተቋም በላይ ብዙ ሰው የሚሰባሰቡበት ብዙ ተማሪዎች ያሉበት ባቶች ስለሆነ ጠበቅ አድርጎ መጠበቅ ያስፈልጋል በካሜራ መታገል ያስፈልጋል በቴክኖሎጂ በሰው ሀይልም ደግሞ የተጠናከረ ልቁና ብቁ የሆነ ሰው ማዘጋጀት ያስፈልጋልና እና ይህንን ዓላማ በማድረግ ነው ስልጠና እንዲሰጥ የተፈለገው እየተሰጠ ያለው አምራኖቻችንም ሁሉ ወላጆችም ለልጆቻቸው ስንቅ መስጠት ያለባቸው ነገር ማይክሮሶፍት ቪዲን ለትምህርት ነው ተብሎ ጊዜያቸው በሙሉ አቅማቸው ትምህርት ላይ ሳዘን ብሎ የሚማሩ መምከር፣ ማስጃል መከታተል ያስፈልጋል። ሁለተኛው ደግሞ ጥፋተኛችን ነው። ይህ የበላይነት ማስገበር አስፈላጊ ነው ታቡሉም። ስለዚህ ዩኒቨርሲቲዎቻችን ባላቸው የአስተዳደር ሕግ አሰራር ገደብ የሚፈጥሩትን አካላት፣ በተለይ በዩኒቨርሲቲ ጊዜ ውስጥ የሚፈጠር ማንኛውም ችግር ላይ ች ደህንነት ላይ በጥብቅ መሰራት እንዳለበት የሚጠቅሱት አቶ ደቻ ሳጉርሙ በዋናነት ግን ዘላቂ ለውጥን ለማምጣት ተማሪዎች የሀሳብ ልዩነትን ማስተናገድ እንዲለምዱ ከታች ጀምሮ በትምህርት ስርዓቱ ላይ ሊሰራበት የሚገባ ጉዳይ ነው ሲሉም ያሳስባሉ። መቻቻል እንዲኖር ተማሪዎች ለመማር ግጭት ያስፈልጋቸዋል። መጀመሪያ ብቃት ያስፈልጋል። ለዛ ራሱ እና ከሪኩለም ጀምሮ መታረም አለበት፣ መታቀፍ አለበት ብለን እኮ ያደረጉ ላይ አሁን በአብዛኛው አብሮነትን እና መግባባት ላይ ያዘነበሉ ኮሚኒኬሽን ስኪል ለምሳሌ ሎጂክን ኢንክሉሲቭ ተካተው ባህሪ ላይ ብዙ ነገር መስራት መቻል አለብን። ሳይንሱን ደረግ ሳይንሱን ብቻ ሳይሆን ባህሪ ላይ ነው አብዛኛው ነገር መስራት ያለበት የሚለው ነገር አምኖበት ከንኩለመሆን ለማሻሸነን ትምህርት የሚሰጥበት አግባብ ተመጣጅቶ እየሰራ ያለ ነው። ከዛ ውጪ በመከናቃቢነት ማመን አለባቸው። በዚህ ግን የሚጠበቅባቸውን ነገር ነው መፍታት ያለባቸው ተማሪ። ስለዚህ እነኝን እነኝን ሁሉ ለማድረግ ደግሞ ሰፋ ያሉ የክርክር መድረኮች ሁሉ ኖሮ መከራከርን፣ መነጋገርን መተማመን እንዲኖር ለማስቻል የሚዘጋጅ መድረኮች ነበሩ፣ የታቀዱ ነበሩ። በየዩኒቨርሲቲዎቹ ያሉትን ክፍተቶች እንዴት አድርገን ማድረግ ይችላለን? ይሄ የምሁራን ቤት ነው። ስለዚህ ሀገራዊ ችግር ራሱ መፍታ

እና የሳይንስና የከፍተኛ ትምህርት ሚኒስቴር በቀጣይ ጥቂት ሳምንታት ውስጥ እንደ የትምህርት ተቋማቱ ዝግጁነት ተማሪዎች ወደ ትምህርት ገበታቸው እንደሚጠሩ ያስታወቀ ሲሆን ላለፏቸውን ጊዜያቶች እንዲያካክሱም ከጠዋቱ ሁለት ሰዓት ጀምሮ እስከ ምሽት ድረስ የሚቆይ ጥብቅ የሆነ የትምህርት መርሃ ግብር ማሰናዳቱን አስታውቋል። ለአሜሪካ ድምጽ ዘገባ ኤደን ገረመው ከዋሽንግተን ዲሲ። Direct from Washington, the voice of America.